ሰላሳ ሚሊዮን ብር በላይ ለግንባታ ለመሳሪያዎችና ለግብዓቶች ወጪ አድርገው በኤሌክትሪክ ኃይል አቅርቦት እጥረት ምክንያት ወደ ሥራ መግባት አለመቻላቸውን በደሴ ከተማ በተለያዩ የኢንቨስትመንት መስኮች ለመሰማራት እንቅስቃሴ የጀመሩ ግለሰቦች ገልጸዋል። ባለሀብቶቹ በሚሊዮን የሚቆጠር ገንዘብ በብድር ከባንክ ወስደው ሥራ ባለመጀመራቸው ለተጨማሪ ኪሳራ መዳረጋቸውንም ይናገራሉ። የአማራ ክልል መንግስት እንደ ኢንቨስትመንት ዘርፎቹ አይነት እየታየ የኃይል አቅርቦት ጥያቄውን በቅደም ተከተል ለመመለስ እንደሚጥር አስታውቋል። የኢትዮጵያ የኤሌክትሪክ ኃይል መስሪያ ቤት ግን ችግሩን ለመፍታት ከፍተኛ የገንዘብ እጥረት እንዳለበት እየተናገረ ነው። መስፍን አራጌ ተጨማሪ አለው። አቶ ሙክታሪ ማም በደሴ ከተማ የፕላስቲክና ፕላስቲክ ውጤቶች እንዲሁም ጆንያ ማምረቻ ፋብሪካ ለማቋቋም 76 ሚሊዮን ብር ለግንባታ፣ ለማሽኖችና ለተለያዩ ግብአቶች ማውጣታቸውን ይናገራሉ። ፋብሪካውን ለማስጀመር ከውጭ ያስመጧቸው የተለያዩ ማሽኖች በኃይል እጥረት ምክንያት ሳይገጣጠሙ ተቀምጠዋል። ለአቧራና ለተለያዩ ጉዳቶች እንዳይጋልጡም ስጋት አላቸው። በልማት ባንክ የገባ መሳሪያ ነው። ወለድ አለበት። ይሄ መከፈል ያለበት በወቅቱ መከፈል አልቻለም። በጣም ትልቅ ችግር ላይ ነው ያለ ነው። በመብራት ምክንያት ምን ያህል ጊዜ ሆነ ተኋላውን ማሽኑን ካመጡ? አንድ ስድስት ወር። ከየት ነው ያስመጡት? ከቻይና። ስራ እድልም መፈጠር አልተቻለም። እንዴት አድርጎ ምኑ ታውቆ በቃ ግለሰቡ በታሸገ ውሃ፣ በቅባት እህሎች ማቀነባበር ዘርፍና በመሳሰሉት የመሰማራት ፍላጎት ቢኖራቸውም የተፈጠረው ችግር ሀሳቤ ተግባር ላይ እንዳይውል ተጽዕኖ አሳድሮብኛል ብለዋል። በዱቄት ፓስታና መኮረኒ ምርት ለመሰማራት ከ21 ሚሊዮን ብር በላይ ወጪ የወጣበትን ፕሮጀክት በውክልና የሚያስተዳድሩት አቶ ሁሴን አህመድ በበኩላቸው የሀይል እጥረቱ ቤተሰባቸው ከውጭ ሀገር ይዞት የመጣውን ሀብት በአግባቡ እንዳይጠቀም እንቅፋት ፈጥሮበት ታልባይ ናቸው። መንግስት ባወጣላቸው የምች ፖሊሲ ተጠቅሞ ወደ ሀገራቸው ገብተው ማሽነሪ ገብቷል። ግንባታ አልቋል። የመብራት 8 ሺ ብር ተከፈለ። አሁን መብራት ሀይል የለንም ተባለ። በአሁኑ ሰዓት ግን ከባድ ችግር ላይ ነው። ቶሎ ወደ ስራ ካልተገባ እዛ ላይ ዩኒቨርስቲ የተደረገው ገንዘብ አለ፣ የመንግስት ገንዘብ አለ፣ የግለሰብ ገንዘብ አለ። ይህን ይህ ሁላ ትልቅ ቀውስ ነው የሚያስከትለው፣ እና መንግስት በአስቸኳይ ምላሽ ሊሰጠን ይገባል ነው። ምርት አለመጀመራቸው ተጽዕኖ ዘርፈ ብዙ መሆኑን ይናገራሉ። አካባቢማ ይህን ምርት ተጠቃሚ ይሆን ነበር። ከሌላ ሀገር የሚገባው ምርት ብዙ በአካባቢው ላይ የብዙ ወጣቶች የስራ እድል መፍጠር ይቻል ነበረ። ምርቱም ደግሞ ለሸማቾች ታቀርባለ፣ ለህብረተሰቡ ታቀርባለ። ካለው ዋጋ ደግሞ ቀንሰህም ለህብረተሰቡ አገልግሎት ሰጣለ፣ ተጠቃሚ ይሆን ነበረ። አሁን ግን እንኳን ማብላት ቀርቶ መብላት እንዲቀር ነው መብራት ከሌለ። የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ በላይን ሀይሉ በከተማዋ በፕላስቲክ ና ፕላስቲክ ውጤቶች በእንስሳት መኖ ማቀነባበር ማበር በዱቄት ፓስታና መኮሮኒ እንዲሁም በኦክሲጅን ማምረቻ ለመሰማራት አራት ኢንዱስትሪዎች ግንባታና ግባታ ሟልተው በሀይል እጥረት ወደ ስራ አለመሰማራታቸውን ዘርዝረዋል። ከዚህ በተጨማሪ አራት ባለሀብቶች ግንባታ አጠና ያላቀው ማሽን ለማስገባት በኃይል እጥረት ምክንያት እንቅስቃሴያቸው ተገጥቷል ብለዋል። አሁንኛ ወደ ኢንዱስትሪው ለመግባት ሀሳብ ያላቸው ከሀምሳ ሁለት በላይ ፕሮጀክቶች ተመልምለዋል። ከፍተኛ የስራ እድል መፍጠር የሚችሉ እነዛ ላይ ራሱ ከፍተኛ ተጽዕኖ ነው የሚያሳድረው። አስተማማኝ የኃይል አቅርቦት በሌለበት እንዲህ አይነት ግዙፍ ፕሮጀክቶችን መፍቀዱስ በራሱ ትክክል ነው ወይ? የኃይል አቅርቦት አለመኖሩ የተገለጸው አሁን ነው? ባለፉት አስራ አምስት ቀናት ነው? ባለፉት አመታት አካባቢያችን ባለው ዲስትሪክት የሚሰጠው የመብራት አገልግሎት ለኢንዱስትሪዎችም ሆነ ለሌሎቹ አገራዊ ከሆነ የመቆራረጥ ችግር ባሻገር ጥሩ የሆነ አገልግሎት ነበር። ስለዚህ እንደዚህ አይነት ነገር ይፈጠራል ተብሎ አልታሰበም። ኢንዱስትሪዎቹ ወደ ስራ ቢሰማሩ በኢኮኖሚውና በጤናው ዘርፍ ከሚያበረክቱት አስተዋጽኦ ባለፈ ለ446 ሰዎች ጊዜያዊና ቋሚ የስራ እድል ይፈጥሮ ነበር። በኢትዮጵያ ኤሌክትሪክ አገልግሎት የደሴ ዲስትሪክት ዳይሬክተር አቶ ሀብቶ አበበ ችግሩ ከነሱ አቅም በላይ መሆኑን ይጠቁማሉ። ብዙ ኢንቨስተሮች ኃይል ጥያቄ እያቀረቡ ነው ያለው። አሁን ባለንበት አገልግሎት አሰጣጥ ደረጃ ላይ ግን ያለን አቅም ደሴ 66 ኪሎቮልት ሰብስቴሽን ነው የኃይል የመስጠት አቅሙ ላይ መጨረሻ ፖይንት ላይ ደርሷል። ለችግሩ ዘላቂ መፍትሄ ለመስጠት አቅጣጫዎች ቢቀመጡም ከሚወስደው ረጅም ጊዜ አንጻር ለጊዜያዊ መፍትሄዎችም ትኩረት እንዲሰጥ ጠይቀዋል። እንደ ሰብስቴሽን የተጠናለት አለን ለደሴ 230 ኪሎ ገራዶ ላይ ይህ ሰብስቴሽን ግን ግንባታ ጊዜው ቢያንስ ከ2 እስከ 3 ዓመት ጊዜ ሊፈጅ ይችላል። ይህን ጊዜ እንጠብቅ ካልን ደግሞ እዚጋ ያሉት ኢንቨስተሮችን ኢንቨስትመንት ወደ ሌላ ቦታ ጋር እንዲዛወሩ የሚያደርግ ነገር ስለሆነ አሁን መደረግ ያለበት ብለን ሁላችን ፎርስ እያደረግን ያለ ነው፣ ይችን የሞባይል ሰብስቴሽን አገልግሎት በአጭር ጊዜ የምናገኝበትን ነገር ባለ ሀብቱም ሆነ ሌላውም እዚህ ያለ የፖለቲካ አመራር ሁሉም ግፊት አድርጎ የደሴን ጉዳይ የተሻለ በፓወር ተጠቃሚ የምትሆንበትን ነገር በዚሁ እኔም ጥሬ ያቀርባሉ። በኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ጊዜያዊ ተንቀሳቃሽ የኤሌክትሪክ ኃይል አቅርቦት ጣቢያ ለማቋቋም ከፍተኛ ገንዘብ እንደሚጠይቅ ያስረዳሉ ችግሩ ፋይናንስ ጋር ነው። ተቋሙ ፋይናንስ ከየት ነው የሚያገኘው? እስካሁን ድረስ ባለው ከመንግስት የሚመደብለት አለ ዓለም አቀፍ ከአበዳሪዎች የሚያገኘው ገንዘብ አለ። የኢትዮጵያ ኤሌክትሪክ ኃይል እስካሁን ላሉት የሀይል ማመንጫዎች፣ የሀይል ማከፋፊያዎች እና ማስተላለፊያ የከፍተኛ ሀይል መስመሮች ጭምር የተበደረውን ብድር በወቅቱ መመለስ አልቻለም። ስለዚህ ይሄንን ለማስተካከል የሚያስችል ከአበዳሪዎች ጋር ንግግሮች እየተደረጉ ነው። ስለዚህ በተወሰነ ጊዜ የብድር ማስተካከያዎች የሚደረጉ ከሆነ፣ የመክፈያ ጊዜ የሚራዘሙ ከሆነ አሁን የምንለው ጫና ይቀንሳል። እንደ አቶ ሞገስ ማብራሪያ ባለሀብቱ ተንቀሳቃሽ የኤሌክትሪክ ኃይል ጣቢያ በማቋቋም የሚደርስበትን መጉሏላት በራሱ መፍታት የሚችልበት አማራጮችንም እንዲመለከት ጠይቀዋል። አዲስ አበባ ዙሪያ ላይ በኦሮሚያ ላይ የተለያዩ አካባቢዎች ከዛም ውጭ ባሉ አካባቢዎች ላይ የራሳቸውን ሰብስቴሽን የገነቡ ባለሀብቶች አሉ። አሁን ባለው ሁኔታ ገንዘብ ሴኩር ሳናደረግ፣ በዚህ ጊዜ ሰርተን በዚህ ጊዜ እንጨርሳለን ለማለት በጣም አስቸጋሪ ነው የሚሆነው እንዲህ አይነት ተጽዕኖ ሊፈጥሩ የሚችሉ ችግሮች ካሉ ይህ ተቋም ሪስክ ውስጥ እንዳይገቡ ባለሀብቶች ለምን ቅድመ ማስጠንቀቂያ እና ቅድመ ማስገንዘብያ መስጠት ያመስጠት አቃተው? ይህን የማድረግ ኃላፊነት የለብንም እኛ የኃይል ማመንጫዎችን የመገንባት የማስተላለፊያና ያና ማከፋፊያ ጣቢያዎችን የመገንባት ነው እንጂ ወደ ኢንቨስትመንት ለሚገቡ ሰዎች እንዲህ ሊሆን ይችላል፣ እንዲህ ሊያጋጥሙ ይችላል ብሎ የማማከር አገልግሎት የመስጠት አይደለም። ለኢንቨስተሮች የማማከር ስራ የስራ ሳይሆን ያለው አቅም ይሄ ነው ብሎ መግለጽ የሚችልበት እድል አይኖርም? ወይም እንዴት ስባ ይሄ እኮ አሁን ካልኩት ምንም ተለይቶ የሚታይ አይደለም። እዚህ የምትላቸው ባለሀብቶች ቶሎ ወደ ቢዝነሱ ወደ ኢኮኖሚው መቀላቀል የሚፈልጉ ከሆነ ሁለት አማራጮች ናቸው የሚኖሩት። እንደ ኮሚኒኬሽን ዳይሬክተሩ አማራጮቹ ነባረው አገልግሎት እስኪሻሻል ባለው አቅም እየተንቀሳቀሱ በትዕግስት መጠበቅ አሊያም በራስ ወጪ የኤሌክትሪክ ኃይል የሚያገኙበትን አማራጭ መውሰድ። የአማራ ብሔራዊ ክልላዊ መንግስት ኢንዱስትሪና ኢንቨስትመንት ምክትል ቢሮ ኃላፊ አቶ በላይ ዘለቀን አናግሬያቸው ነበር ብቻ ሳይሆን ደብረ ብርሃን ላይም ባህርዳር ላይም ጎንደር ላይም እንደዚሁም ማርቆስ፣ ቡሬ መሳሰሉ ከተሞች ላይ ሰፊ የኢንቨስትመንት እንቅስቃሴዎች እየተካሄዱባቸው ባሉቸው ቦታዎች ላይ የሰብስቴሽን ግንባታ እንዲሰራ የኃይል ትራንስሚሽን ላይኖችም እንዲሻሻሉ እንዲደረግ ከመብራት ኃይል ጋር በቅርብ ተገናኝተን ግምገማዎች እየገመገሙ ለስራ ላይ ገባንበት ሁኔታ ነው ያለው። መብራት ኃይል ከፍተኛ የፋይናንስ እጥረት በአሁኑ ሰዓት አጋጥሞኛል፣ ስለዚህ በዚህ ሰዓት ይሄ ነው ብዬ ልናገር የምችልበት ጊዜ የለም የሚል ምላሽ ሰጥቷልና ከዚህ አንጻር እንዴት ነው የምታጣጥሙት? አቅርቦት ፍላጎትን እያረካ እንዳልሆነ ያው የሚታወቅ ነው እንዳ አልነበረም ይመስልንም። ነገር ግን የቅድሚያ ቅድሚያ የሚሰጣቸው ፕሮጀክቶች፣ ለምሳሌ በርካታ የሰው ሀይል ሊቀጥሩ የሚችሉ የኢንቨስትመንት ዋጋቸው ከፍተኛ ብር የወጣባቸው የሀገራችን የውጭ ምንዛሬ ጋር ኤክስፖርት ላይ ስራ ሊሰሩ የመጡ ኢንቨስትመንቶች ላይ ቅድሚያ እንዲሰጣቸው ያለውን በጀት ሲሆን ወደ እነዚህ ቅድሚያ ትኩረት ሰጥቶ መብራት ኃይል እንዲሰራ የማድረግ እንቅስቃሴ ነው እያደረግ ነው ያለ ነው። በወደፊት ግንባታ ከሚሰራበት ቦታ ላይ መብራት ሴኪውር የተደረገ መሆን ተቀዳደር ግንባታ ጭምር እንዳይገባ የምናደርግበት ሁኔታ ይኖራል ማለት ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ